የማኅበራዊ መገናኛ ዘዴዎች ቅኝት ድንገተኛ ክስተት አይደለም። በየጊዜው ወሰድ መለስ ያደርጓል። ሄዶ ሲመለስ ታዲያ በርካቶችን በስሜት እየነዳ ማንሳፈፉ አይቀርም። እንደ ቦይ ውሃ አይነት ነገር በአንድ ወገን ቁጣን እያስደፈቀ የሚያምሰገስግ፣ ደግሞ በሌላ ወገን በኩራት የሚያንጎማልል የኢትዮጵያ ታሪክ የምሁራኑ ትንታኔ ፋታ ወስዶ ዳግም ያጠዛጥዝ ይዟል። የዓለም ጤና ድርጅት የመጨረሻዎቹ ሦስት ተወዳዳሪዎቹን ይፋ አድርጓል። ዶክተር ቴድሮስ አዳኖም አንዱ መሆናቸው ደጋፊም ነቃፊንም በማኅበራዊ መገናኛ ዘዴዎች ዳግም አስነስቷል። የኢትዮጵያዊው ዶክተር ልጅ በትወነው ዓለም የሆሊውዱ ኦስካር እጩ ሆናለች። አብራችሁን ቆዩም የኢትዮጵያ አንድነትና የዘውግ ፖለቲካ አቀንቃኞች ጽንፍ በያዘ መልኩ የማኅበራዊ መገናኛ ዘዴዎች ላይ ሲፋጩ መመልከት የተለመደ እየሆነ መጥቷል። ከሰሞኑ ፕሮፌሰር ኃይሌ ላሬቦ ማን ነው ኢትዮጵያዊ በሚል ርዕስ በኢሳት ቴሌቪዥን ቀርቦ የሰጡት የታሪክ ትንታኔ የሁለቱ ቡድን ንትርክን ዳግማ ንሮታል። ቃለ ምልልሱ ወደ ሶስት ሰዓት ግድም የፈጀ ነው። የኢትዮጵያን ታሪክ ከኋላ ተነስቶም እስካለንበት ዘመን ድረስ ይቃኛል። ከቃለ መጠይቁ የተቀነጨበ አጠር ያለ የቪዲዮ ምስልን ብዙዎች በፌስቡክና በሌሎች የማኅበራዊ መገናኛ ዘዴዎች ተቀባብለውታል። የኦሮሞ ብሔር አቀንቃኞች ፕሮፌሰሩ አንድ የተወሰነ ማኅበረሰብን ዘልፏል ሲሉም ቅሬታና ቁጣቸውን አንጸባርቋል። ሌሎች በበኩላቸው የለም፣ ፕሮፌሰሩ የነበረውን ታሪክ እውነት በመናገራቸው ሊመሰገኑ ይገባል እንጂ ሊወቀሱ አይገባም ብሏል። የፕሮፌሰሩ ረዥም ቃለ ምልልስን በመንተራስ በአንድነትና በዘውግ አቀንቃኞች መካከል በማህበራዊ መገናኛ ዘዴዎች የሚሰነዘሩ ቃላት ብዙዎችን አስተዛዝበዋል። ዱላ ቀረሹን ኪያስላንታ በአንድ አገር የሚኖሩ የተለያየ ቋንቋና ባህል ያላቸውን ማህበረሰቦች መስተጋበርና ግንኙነት የሚሸረሽር ነው ሲሉም የተቹ አሉ። በእርግጥም መሰል እሰጥ አገባ የኢትዮጵያ ታሪክ ትንታኔ በተሰጠ ቁጥር ብቅ እያለ የአንድ ሰሞን ግርታ ከመሆን አያልፍም ሲሉም የሰሞኑን ንትርክ ያጣጣሉ አልታጡም። ለዚህ ማስረጃቸው ደግሞ ከዚህ ቀደም ተመሳሳይ ርዕሰ ጉዳዮች በተለያዩ ሰዎች በተለያየ ጊዜ ተነስተው የዛ ሰሞን ብዥታው ነው ጠፍቷል የሚል ነው። ከዚህ ቀደም ከተከሰቱ እሰጥ አገባዎች መካከልም የቅርብ ጊዜዎቹን ለማስታወስ ያህል የፕሮፌሰር ፍቅሬ ቶሎሳ መጽሐፍን ማንሳት ይቻላል። ፕሮፌሰሩ የአማራና የኦሮሞ ማህበረሰብ የዘር ግንዳቸው አንድ እንደሆነ በኢትዮጵያ ነባር ሕዝቦች እንደሆኑ መጤም እንዳልሆኑ መጥቀሳቸውን ያደነቁ ሰዎች የመኖራቸውን ያህል ውግዘትም ያሰሙም ነበሩ። አንዳንዶች መጽሐፉን በማህበረሰቦች መካከል ቅራኔ እንዲነሳ የሚለፉ ግለሰቦችን ሴራ ማርከሻ ምርጥ ስራ ሲሉ አድናቆት ሰጥተውት ነበር። ሌሎች ደግሞ መቀራረብን ለመፍጠር የተፈበረከ ተረት ተረት ሲሉም ተችቷል። በጊዜው ጉዳዩ በማህበራዊ የመገናኛ አውታሮች የአንድ ሰሞን መነጋገሪያ ሆኖ አልፏል። በሌላ ጊዜ ደግሞ የኦሮሞ ቻርተር በሚል በውጭ አገር በሚኖሩ የዘውግ አቀንቃኞች ሲነሳ በዚያ ሰሞን የአንድነት አቀንቃኞች የኢትዮጵያ ቻርተር በሚል ስብሰባ ያደርጉ ነበር። የዚያን ሰሞንም ልክ እንዳሆኑ የማኅበራዊ መገናኛ ዘዴ ተጠቃሚዎቹ እስኪ በቃቸው ተጠዛጥዘዋል። ያም የአንድ ሰሞን የቦይ ውኃ መስሎ አልፏል። በዚህ መሃል ከሁለቱም ወገን ውጭ ሆነው ነገሮቹን ግራ በመጋባት የሚመለከቱ ወገኖች የሚለኮሱ የንትርክ እሳቶች ላይ ነዳጅ ላለማርከፍከፍ ቁጥብ አስተያየቶችን ሲሰጡ ተስተውለዋል። የራሳቸውን ግላዊ ዝናና ስም ለማግነን ግራ ቀኙን የሚዋጥጡት መበራከታቸው አስደማሚ ነው ያሉም አሉ። ዝምታም የመረጡ አልታጡም። እንዲህ ወደ ኋላና ወደፊት እየተናጠ የሚመላለሰው ንትርክ የፕሮፌሰር ኃይሌ ላሬቦ ቃለ ምልልስ እንደተሰማ እንደገና አገርሽቷል። በተለይ በፌስቡክ ታዋቂ ጸሐፍትን ጽንፍ አስይዞ በሚያስተዛዝብ መልኩ አሟክቷል። ከግራ ከቀኝ ማስረጃዎችን እያጣቀሱም አንዱ ሌላኛውን ከስህተቱ እንዲታረም ለማድረግ የሚጣሩ ተስተውለዋል። የሀገር ውስጥ ልሂቃንና የውጭ ሀገር አሳሾች ምንጮች እየተቀነጣጠቡ እዚህም እዚያም ሲሰነቀሩ ተስተውሏል። ጸሐፍቱ ባልኖሩበት ዘመን የውሃ ልዮሽ ሽምጥ እየጋለቡ መጠዛጠዛቸው ማብቂያ ያሉ አይመስልም። ከንትርክ ውይይትን ከመጓተት መቀራረብን እንደ ቦይ ከመፍሰስ ተሰባስቦ መነጋገር ላይ ቢያጤኑበት የተሻለ እንደሆነ የሚወተውቱ የማህበራዊ መገናኛ ዘዴ ተጠቃሚዎች ስጋትን ከወዲሁ መለስ ብሎ ማጤኑ አይከፋም። ነገ በሚቀደደው ቦይ ላለመፍሰስ ምን ማረጋገጫ አለና? ዶክተር ቴድሮስ አዳኖም ለዓለም የጤና ድርጅት ዋና ኃላፊነት ከተወዳደሩ እጩዎች መካከል የመጨረሻዎቹ ሶስት ውስጥ መካተታቸው ረቡዕ ዕለት ከጄኔቫ እንደተገለጠ ድጋፍም ተቃውሞም ተስተጋብቷል። ደጋፊዎቻቸው በዶክተሩ መመረጥ ኩራት ተሰምቶናል ሲሉ ደስታቸውን ገልጧል። መመረጣቸው ለኢትዮጵያ ብቻ ሳይሆን ለአፍሪካም ኩራት ነው ሲሉ አስተያየታቸውን ሰጥቷል። የዶክተር ቴድሮስ መመረጥን የሚቃወሙም በማህበራዊ መገናኛ ዘዴዎች አሁንም ተቃውሟቸውን አሰምቷል። ዶክተሩ መመረጥ የለባቸውም ሲሉም በትዊተርና በሌሎች መገናኛዎች ዘመቻቸውን ቀጥሏል። ዜጎችን ከሚበድል ከሚያስር፣ ከሚያንገላታና ከሚገድል ቡድን ጋር አብሯልና ከፍተኛው ዓለም አቀፋዊ አመራር አይገባቸውም ሲሉ ተቃውሟል። የለም፣ ዶክተር ቴድሮስ ያለ ቦታቸው የሚገኙ ሰው ናቸው። ሊጸጸቱ ግን ይገባል ሲልም አስተያየት የሰጣለም። አድማጮች፣ እስኪ ደግሞ አሁን ጠጠር ካለው የፖለቲካ ርዕሰ ጉዳይ ወጣ ብለን የጥበቡ ዘርፍንም በመጠኑ እንቃኝ። ከኢትዮጵያዊ አባትና አይርላንዳዊ እናት የተወለደችው ተዋናይት ሩት ነጋ ለኦስካር ሽልማት በምርጥ ሴት ተዋናይት ዘርፍ እጩ መሆኗ በማኅበራዊ መገናኛ ዘዴዎች በቀናነት የታየ ርዕስ ነበር። በተዋናይቷ መታጨትም በርካቶች ደስታቸውን አንጸባርቋል። ብዙዎች መልካም እድል ተመኝተውላታል። ሩት በተለያዩ ታዋቂ መጽሔቶች ላይም ስሟ በተደጋጋሚ ተነስቷል። ኒውዮርክ የሚታተመው ቮልቸር ዳት ካም የተሰኘው መጽሔት በኢንተርኔት ባወጣው ሀተታ ምርጥ ሴት ተዋናይት በሚለው ርዕስ ስር ስለ ሩት ነጋ ጽፏል። ሩት ላቪንግ በተሰኘው ፊልም ብዙም ንግግር በሌለበት ትውኗል ጎላ ጎላ ባሉት አባባይ አይኖቿ ተመልካቹን ገዳይ ናት ብሏል። ከፍተኛ ተነባቢነት ካላቸው መጽሔቶች መካከል ደ ሆሊዉድ ሪፖርተር የተሰኘው መጽሔት ከኢትዮጵያዊ ዶክተር አባት የተወለደችው ሩት ነጋ ከአስር ዓመት በፊት የነበራትን ጥረት አውስቷል። ሩት ሆሊዉድ ለመድረስ ይህን ያህል ጊዜ የፈጀባት ለዚያ ብዙም ግድ ስለሌላት እንደነበር ገልጣለች። የኦስካር እጩ ተዋናይት ለመሆን ግን በቅታለች። ሌላው ጥበባዊ የሆነው መነጋገሪያ አጀንዳ አርቲስት ቴዲ አፍሮ አዲስ የሙዚቃ አልበም ለበዓለ ፋሲካ ለማድረስ ዝግጅቱን ማጠናቀቁን መግለጹ ነበር። በማኅበራዊ መገናኛ ዘዴዎች ከፍተኛ መነጋገሪያው ነው። ወዲያው ነበር አድማጮች። የማኅበራዊ መገናኛ ዘዴዎች ቅኝት የተሰኘው ዝግጅታችን በዚሁ ይደመደማል። ማንተጋፍቶ ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።